በማህበራዊ ሚዲያ ትስስር ገጾች ላይ የሚሰራጩ ሀሰተኛና የጥላቻ መረጃዎችን ለመቆጣጠር መንግስት መረጃ አጣሪ ተቋም ሊያቋቁም እንደሚገባ አንድ የባህር ዳር ዩኒቨርሲቲ የጋዜጠኝነትና ተግባቦት መምህርና አንድ ተማሪ ገለጹ። መረጃ አጠቃቀምን አስመልክቶም ግንዛቤን የሚያዳብሩ ተከታታይ ስልጠናዎችም መሰጠት እንዳለባቸው ነው ያሳሰቡት። አስቴር ምስጋናው በርዕሱ ዙሪያ ያሰናዳቸውን ውይይት ይዛ ቀርባለች። ግልጽ የሆነ የመረጃ ስርጭት በመንግስት በኩል አለመኖር በኢትዮጵያ ማህበራዊ ትስስር ገጾች ሀሰተኛ፣ የተዛቡና የጥላቻ ንግግሮች እንዲሰራጩ በር ከፍቷል ብለው ያምናሉ። በባህር ዳር ዩኒቨርሲቲ በጋዜጠኝነትና ተግባቦት ትምህርት ክፍል መምህር ዶክተር ጀማል መሐመድ። ሚዲያው አንድ ነገር መንግስት ተናገር እስከሚለው ጠብቆ የሚናገር ከሆነ ህብረተሰቡ ደግሞ የመንግስት ጉዳይ፣ የፖለቲካ ጉዳይ፣ የአካባቢ ጉዳይ፣ የጸጥታ ጉዳይ ስለሚያሳስበው ያንን ክፍተት ካልሞላ ያለው አማራጭ ወደዛ ሚያድ ነው። እዛ ሲሄድ ደግሞ የሚያገኘው እጅግ በጣም ውዥንብር የሞላበት ሳሳተ አንዱ በፈለገው መንገድ መረጃዎችን ህብረተሰቡን ለውዥንብር ያመ። በባህርዳር ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል የሶስተኛ ዲግሪ ተማሪው ሰለሞን ታቦር በማህበራዊ ትስስር ገጾች የሚሰራጩ ሀሰተኛ መረጃዎችና የጥላቻ ንግግሮች ላይ ጥናቱን እያካሄደ ይገኛል። በማህበራዊ ሚዲያ የሚሰራጨው የጥላቻ ንግግሮች ምንጩ ጽንፍ ከወጣ ብሄርተኝነት የመነጨ መሆኑን በጥናት ግኝት እንደተመለከተ ይገልጻል። ለምሳሌ እኔ ጥናቴን የሰራሁት በሶስት ቦታዎች ላይ ነው። ከኦሮሚያ አምቦ ነው ስጃ ያለውኝ ከአማራ ክልል ባህር ዳር ነው ስጃ ያለውኝ ከትግራይ ክልል መቀሌ ነው አለ ያለውኝ ይህንን ሳምፕሎ ስጄ ስሰራ የተረዳሁት ነገር የፖለቲካ ጽንፈኝነት ወጣቱ የእኔ ብሎ የሚያስበውን አክቲቪስት ብሔሩን የሚወክልለትን አክቲቪስት በከፍተኛ ቁጥር እንዲከተለው ሆኗል። ያ አክቲቪስት የጻፈው ትክክልም ይሁን ትክክልም አይሁን የእሱን ብሔር ስለሚወክልለት ብቻ ያንን ኢንፎርሜሽን የመከተል ሁኔታ ይታያል። ይሄ እንዴት ሆነ ብዬ በጥናቴ ለማየት ሞክሬ ነበረ። የሆነው ምንድን ነው የእኔና የነ ከሌ የሚል አስተሳሰብ ውስጥ ወጣት ከሌ የተባለው ግለሰብ የኔን ብሔር የሚወክል አክቲቪስት። ስለዚህ በጭፍን ያንን ግለሰብ የመከተል አዝማሚያ ይታያል። ኢንፎርሜሽኑ ትክክል ነው ወይ? የየትኛውን ብሔር ሊጎዳ ይችላል? በሂደትስ ሀገር ላይ የሚያደርሰው አሉታዊ ተጽዕኖ ምንድን ነው ብሎ ከመፈተሽ፣ ከመመርመር ቆም ብሎም የግለሰቡን ግለሰባዊ ፍላጎት ከመመርመር ይልቅ የሱ ብሔር አክቲቪስት ወይም ማህበራዊ ሚዲያ አንቂ በመሆኑ ብቻ እሱ ያስተላልፈው ነገር ትክክል ነው ብሎ የመከተል አዝማሚያ በሶስቱም ክልሎች አይችል ከአማራ ና ከኦሮሚያ ለየት የሚለው የትግራይ ክልል የሶሻል ሚዲያ እንቅስቃሴ ታስቦበት አጀንዳ ተቀርጾበት ግለሰቦቹ የተለያየ ብሔር ስም ይዘው በዛ የተለያየ የብሔር ስም የጥላቻ ንግግሮች አንዱን ብሔር ከሌላው ብሔር ጋራ የሚያጋጭ የሀገርን ጥቅም አሳልፎ ለሌላ አካል ሊሰጥ በሚችል መልኩ ኢንፎርሜሽኖች ይተላለፉ። በሀሰተኛ መረጃ ና በጥላቻ ንግግር ምክንያት ኢትዮጵያ ችግር ውስጥ መግባቷን የሚናገረው ሰለሞን ታቦር መንግስት ሀሰተኛና የጥላቻ ንግግሮች የሚያከሽፍ ተቋም መገንባት እንዳለበትም ይመክራል። የጥላቻ ንግግሮችን፣ የውሸት ዜናዎችን አንድም ብሄር ከአንድ ብሄር ሊያጋጭ ሊያቃረን የሚችሉ ኢንፎርሜሽኖችን እየተከታተለ የሚያጋለጥ በማዕከላዊነት አንድ ተቋም ራሱን ችሎ መቋቋም መቻል አለበት። ይሄ የመንግስት ትልቅ ኃላፊነት ይመስለኛል። ህዝቡ በተሳሳተ ኢንፎርሜሽን ያልተገባ ውሳኔ እንዳይወስን ከዛ ባለፈ ደግሞ መንግስትም እንደ መንግስት ያለበትን ኃላፊነት ለመወጣት ይሄ ተቋም በጣም በጣም በጣም ወሳኝ ተቋም። እዚህ ጋር ተያይዞ መንግስት ህግ አውጥቷል፣ የጥላቻ ንግግር ህግ አውጥቷል። ይሄ በጣም ተገቢ ነገር። ብዙ ሀገሮች ህግ አላቸው። እንደ ማሌዥያን መውሰድ ይቻላል፣ እንደ ጀርመንን መውሰድ ይቻላል። ሌሎች ሀገሮችንም እንደ ማሳያ መውሰድ እንችላለን። ምሳሌ፣ በማሌዥያ የጥላቻ ንግግርን ያስተላለፈ አንድ ግለሰብ እስከ ሁለት መቶ ሀምሳ ሺህ የአሜሪካ ዶላር ድረስ ይቀጣል። ጀርመን ሀገር ውስጥ አይታመንም ያወጡት ህግ ማለት ነው። ሀምሳ ሚሊዮን የአሜሪካ ዶላር ቅጣት አለው። የጠላቻ ንግግርን፣ የውሸት ንግግርን የሚያስተላልፍ ግለሰብ ማለት ነው። ስለዚህ በሁለቱም ወገን መሄድ መቻል አለብን ማለት ነው። አንደኛ በማስተማሩ መንገድ፣ ሁለተኛ ደግሞ ህጋዊ በሆነው መንገድ መሄድ መቻል አለብን። ሰለሞን ሁለተኛ መፍትሄ የሚለው ደግሞ የመረጃ አጠቃቀም እውቀት በተለይ ለወጣቱ ከታች ክፍል ጀምሮ መሰጠት እንዳለበት ያሳስባል። ግለሰቡ ወደ እሱ የሚመጡትን መረጃዎች በዋነኛነት እነዚህ መረጃዎች ትክክል ናቸው ወይም ሀገር ላይ የሚያደርሱ ተጽዕኖ ምንድንነው ብሎ የመፈተሽ ኃላፊነት አለበት። ምክንያቱም እሱ በሚገዛው ኢንፎርሜሽን ከሶስተኛ አካል በሚያስተላልፈው ኢንፎርሜሽን ምክንያት የሀገር ሀብት ሊወድም ይችላል። የግለሰቦች ህይወት አደጋ ላይ ሊወድቅ ይችላል። ከግለሰብ ይጀምራል። ከዛ ከፍ ሲል ትምህርት ቤቶች ኃላፊነት አለባቸው ከኢለመንተሪ ጀምሮ ሀይ ስኩሎች፣ ከዛ በኋላ ተርሸሪ ኤጁኬሽን። በዋነኛነት ወጣቶች እንደዚህ አይነት አስተሳሰብን የሚገዙበት ቦታ የት ነው ሚባል ዩኒቨርሲቲዎች ናቸው። ዩኒቨርሲቲ አካባቢ ማስተማሪዎች በወጣቶች አደረጃጀት ዩኒቨርሲቲ ውስጥ ባለ ሃይስኩል ውስጥ ባለ የተለያየ አደረጃጀት የሚዲያ ሊትሬሲ የምንለው ወይም ኢንፎርሜሽንን ለይቶ የማወቅ የመረዳት የማገናዘብና የማጣራት ክህሎት መሰረት ዶክተር ጀማል መሀመድም ይህንን ይጋራሉ። ይህን መረጃ የሚያቀብሉትን የሚያቀባብሉትን ሶሻል ሚዲያ የሚጠቀሙትን በማሰልጠን ይህንን ችግር ማርገብ እናም ደግሞ መቀነስ ይቻላል። ስለዚህ እዛ ላይ ትልቅ ስራ መንግስትም ሆነ በዚህ በሚዲያ ስራ የተሰማሩ አለም አቀፍ የሚሆኑ የአገር ውስጥ ተቋማት በዚህ ላይ ሊያስቡበትና የህዝቡን ንቃተ ህሊና ሊጨምሩ ሊያስተምሩ ይገባል። በተለይ ወጣቶች እሱ ደግሞ ቀላሉ ማግኘቱ ዩኒቨርሲቲ ውስጥ አሉ፣ በየሀይ ስኩል አሉ እና ደግሞ በየቀበሌ ራሱ አደረጃጆች አሉ። በዛ ያንጠና መስጠት ነው። ይህ ደግሞ አቅም መገንባት፣ ሁለተኛው ግን የረጅም ጊዜው ስርዓት ትምህርት ውስጥ ማስገባት ነው። ምክንያቱም አንድን የሚያዩትን ጽሁፍ መተንተን መቻል አለባቸው። ይሄ ደግሞ ራሱ እውቀትን መገንባት ነው። ሁለቱ ምሁራን በማህበራዊ ትስስር ገጾች የሚሰራጩ መረጃዎችን ቶሎ መፍትሄ ሊበጅላቸው ይገባል ሲሉ አሳስበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።